እግዚአብሔር አምላካችንን እናመሰግናለን። ዛሬ ደግሞ የገላትያን መጽሐፍ ነው የምንቀጥለው እና በዛሬው እለት የምንካፈለውን ሀሳብ ያዘጋጀሁት ከቁጥር ምዕራፍ አራት ላይ ነው ካለፈው ሳምንት በሚቀጥለው ሀሳብ ላይ ነው የምናገረው እና ርዕሴ የእግዚአብሔር ልጅ የመሆን ትርጉም በሚለው ላይ ነው ያዘጋጀሁትና በተለይ መልእክቱ ከቁጥር አምስት እስከ ሰባት ላይ ነው። ባለፈው ሳምንት ከቀጠለው ነው። እንደምታውቁት እግዚአብሔር በራሱ መንገድ ባቀደው እቅድ መሰረት በዘመናትና በዓመታት በሰዎች ሕይወት ውስጥ የሚሰራ አምላክ ስለሆነ ጌታ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ የእኛን የሰዎችን ስጋ ለብሶ ባለፈው ሳምንት ስግውነት ወይም ኢንካርኔሽን የሚለውን ስጋ መልበስ የሚለውን ስንመለከት ነበር እና ያ ጌታ ኢየሱስ የሰውን ስጋ ለብሶ በመስቀል ላይ እኛን ወክሎ ተሰቃይቶ ልክ እዚህ ዛሬ የጌታን ራት እንደተካፈል ነው። በመስቀል ላይ ሞቶ ተቀብሮ ተነስቶ በአርባኛው ቀን ወደ ሰማይ አረገ እና ያ ጌታ ኢየሱስ ክርስቶስ የሰራው ስራ ያመጣው ለውጥ በጣም አስደናቂ ለውጥ ነው እና ውጤቱ አስደናቂ ነው። ማለትም የሰው ልጅ ራሱን ጥሏል፣ በኃጢአት በትልቅ ጉስቁልና ውስጥ ነው ያለው የሰው ልጅ። ይህንን በዓለም ዙሪያ ሁሉ ያሉትን የሰው ልጆች ህይወት ስትመለከቱ የምትታዘቡት ነገር ነው እና ጌታ ኢየሱስ ክርስቶስ በቀራኒው መስቀል ላይ ከመሞቱ የተነሳ ሰዎች ከኃጢአት ከአዘቅት ከጨለማ ህይወት ወደ ዘላለማዊና አስደናቂ ብርሃን እንዲመጡ በርን ከፍቷል። የቤተ ክርስቲያንን መኖር ይህንን በር የተከፈተውን በር ለማወጅና ሰዎች ከጭንቀታቸው እንዲወጡ ከኃጢአት ተመልሰው ወደ እግዚአብሔር በመምጣት ከእግዚአብሔር ጋር በክርስቶስ በኩል እንዲታረቁ ነው። ግን አይሁድ አድራጊዎቹ እዚህ ገላትያ መጽሐፍ የተጻፈበት ምክንያት ይህንን ዋና የእግዚአብሔርን ዓላማ ስተውታል እና ከዚህ የተነሳ እግዚአብሔርን መታረቅ የምንችለው አንዳንድ ነገሮች በመስራታችን ነው ብለው ያስተምሩ ነበር። አሁን የጌታን እራት ወስደናል። እንደው ለምሳሌ ይሄ የጌታ ራት አያድንም። ለዳኑ ሰዎች መዳናቸውን ምንም ያደርግ ነው የሚገልጥ መዳናቸው በምን መንገድ እንደመጣ የሚያሳይ ነገር እንጂ እንድንድንበት አይደለም። እኔ አውቃለሁ አንዳንድ ቤተ ክርስቲያኖች ይህንን የጌታን እራት የሚወስዱት ማስ ተብሎ ይታወቃል። በኢትዮጵያ ውስጥ ቅዱስ ቁርባን ተብሎ ይታወቃል። ሰዎች እንዲድኑ ለማድረግ እንዲወስዱ ይገደዳሉ በቤተ ክርስቲያኑ ስርዓት ውስጥ። እኛ ግን ስለ ዳንን ነው የምንወስደው። እግዚአብሔር አድኖናል። እግዚአብሔር ይመስገን። ያዳነን ግን ቅድም በጸሎት እንደገለጽኩት በነፃ ነው ያዳነን፣ ግን እሱ ዋጋ ከፍሎበታል። ይህንን እውነት ነው መጽሐፍ ቅዱስ እየደጋገመ እየደጋገመ የሚያሳየን እና አይሁዶቹ አይሁድ አድራጊዎቹ ደህንነት የሚገኘው ልክ እንደ ደሞዝ ነው። እኛ ስራ ሰርተን ደሞዝ እንደሚከፈለን፣ እግዚአብሔርም ጋር መታረቅ የምንችለው ደሞዝ እንደ ማግኘት ነው የሚል ሀሳብ ነው ያላቸው። ሐዋርያው ጳውሎስ ግን አይደለም፣ ልክ አይደለም፣ ይሄ የተሳሳተ ነው። እግዚአብሔር እንደ ደሞዝ ደህንነትን እርቅን አይሰጠንም። እግዚአብሔር ደህንነትን እርቅን የሰጠን በክርስቶስ ኢየሱስ በሰራው ስራ ነው። ስለዚህ ደህንነት የነጻ ስጦታ ነው። ከኛ የሚጠበቀው ነገር በዚህ በነጻ ስጦታው ላይ እምነትን መጣል ነው። ያን ጊዜ እግዚአብሔር ለውጥ በህይወታችን ያመጣል የሚልም መልእክት ነው። አሁን የገላትያ መልእክት እየደጋገመ የሚነግርን ግን፣ አሁንም እኔ ውጤቱ አስደናቂ ነው ካልኩ በኋላ ውጤቱ ካይምሮ በላይ ነው ይሄ ውጤቱ ካይምሮ በላይ ነው የምልበት ምክንያት አሁን በዓለም ላይ በጣም የተለያዩ ሃይማኖቶች አሉ፣ በጣም ብዙ ሃይማኖቶች። ግን በየትኛውም የሃይማኖት ስርዓትና ትምህርት ውስጥ እንደ መጽሐፍ ቅዱሳዊ ክርስትና እግዚአብሔር ራሱ የሰውን ስጋ ለብሶ ራሱን ከሰዎች ጋር አስታረቀ የሚል ትምህርት አታገኙም። መጽሐፍ ቅዱሳዊ ክርስትና ብቻ ነው ይህንን የሚናገረው እግዚአብሔር የሰውን ስጋ ለብሶ ሰውን ሆኖ መጥቶ ከሰው ጋራ የሚታረቅበት መንገድ ከፈተ የሚለው የእግዚአብሔር ጥበብ የክርስትና እምነት ብቸኛ ብቸኛ እውነት ነው። ስለዚህ በክርስቶስ ስራ አማኙ ወደ ተለየ ደረጃ መጥቷል ማለት ከእግዚአብሔር ጋር ታርቋል፣ የእግዚአብሔርን ክብር ያገኛል፣ የመሳሰሉት ነገሮች በዚህ እውነት ውስጥ ተገልጠዋል እና ዛሬ የምንመለከተው ከቁጥር አምስት እስከ ሰባት ከዚህ እውነታዎች አንዱ የሆነውን አስደናቂ ነገር ነው። እና ቁጥር አምስትም ባለፈው ሳምንት አይተነዋል ግን ከቁጥር አምስት እስከ ሰባት የሚቀጥለውን ነገር እንድናይ ፈልጋለሁ እና የመጀመሪያው ርዕሴ ጋር ከመምጣት በፊት ከቁጥር አምስት እስከ ሰባት ያለውን እንደገና አነብላችኋለሁ እንደዚህ ይላል። ቁጥር አምስት እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ እግዚአብሔር ከሕግ በታች ከሴት የተወለደውን ከሕግ በታች የተወለደውን ላከው። ምክንያቱም እኛ እንደ ልጆች እንሆን ዘንድ ነው የሚለው። ልጆችም ስለሆናችሁ ቁጥር ስድስት እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንህ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ብሎ ይናገራል። በጣም አስደናቂ እውነት ነው ያለበት እና የመጀመሪያው ሀሳቤ የእግዚአብሔር የልጅነት ትርጉም የሚለው ማብራራት ነው። ምናልባት ሰምታችሁ ሊሆን ይችላል አንዳንድ ክርስቲያኖች እኔ የንጉስ ልጅ ነኝ ብለው ጉራ ሲነፉ ይታያል። ልክ ነው። እኛ የእግዚአብሔር ልጆች ነን። ግን ምን አይነት ልጅነት ነው የእኛ ልጅነት የሚለው ማወቅ በጣም አስፈላጊ ነው። መጽሐፍ ቅዱስ ምን አይነት ልጅነትን ነው የጠቀሰው? አሁን እዚህ ቁጥር አምስት እንደ ልጆች እንሆን ዘንድ የሚለውን እስከ ቁጥር ሰባት ባለው ክፍል በጣም የሚገርም ነገር ታያላችሁ። እኔ እዚህ ጋ መረጥ መረጥ አድርጌ ጽፌያቸዋለሁ። እዚህ ስላይዱ ላይ እንደምታዩት እንደ ልጆች እንሆን ዘንድ የሚለውን እንደውም የእንግሊዝኛውን አስቀምጨዋለሁ ዛት ዊ ማይት ሪሲቭ ዘ አዶፕሽን ኦፍ ሰንስ ነው የሚለው። አሁን እንደ ልጆች እንሆን ዘንድ የሚለው እኛ የአዶፕሽን ኦፍ ሰንሽፕ ወይም ደግሞ ልጅ የመሆን እንደዚህ ልጅነት በአማርኛ ልጅነት ነው የተባለው። በኋላ እናገርበታለሁ፣ ግን አዶፕሽን ኦፍ ሰንስ ነው የተሰጠን። ይሄ ማለት ምን ማለት ነው? እኛ የጉዲፈቻ ልጆች ነው የተደረግነው በእግዚአብሔር ነው ሀሳቡ። የአማርኛው ይህንን በፍጹም አይገልጠውም። እና ስለዚህ አሁን ልጆች የሚለውን አሁን ልጆች በሚለው ውስጥ ስትመለከቱ እዚህ ከቁጥር አምስት እስከ ሰባት ባለው ክፍል አምስት ጊዜ ልጅ ልጅ ልጅ ስለሆናችሁ የልጅነት መንፈስ የልጁ መንፈስ ስላገኛችሁ ከእንግዲህ ወዲህ ልጅ ነህ፣ ልጅ ከወንክ ደግሞ ወራሽ ነህ የሚለውን በሙሉ ስትመለከቱ አምስት ጊዜ በነዚህ ከቁጥር አምስት እስከ ሰባት ባሉት ክፍሎች ውስጥ በሶስት ቁጥሮች ውስጥ እጭቅ ባለ ቁጥር አምስት ጊዜ ስለ ልጅነት ተነግሮ ታያላችሁ። ግን እኔ ሌሎችም የመጽሐፍ ቅዱስ ክፍሎችን አብረን እንድናይ ፈልጌያለሁ እና ኤፌሶን ምዕራፍ አምስት ላይ ይህንኑ ሀሳብ የሚያሰርጽ ነገር ታያላችሁ። ኤፌሶን ምዕራፍ አምስት ምዕራፍ አንድ ቁጥር አምስት ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእሱ ልጆች ልንሆን አስቀድሞ ወሰነን ይላል። አሁንም የእንግሊዝኛውን ላነብላችሁ ፈልጋለሁ ምክንያቱም በጣም ጠቃሚ ጽንሰ ሀሳብ ስለሆነ ኤፌሶን ምዕራፍ 1 ቁጥር 5 ሃቪንግ ፕሪደስቲኔትድ አስ አንቱ ዚ አዶፕሽን ኦፍ ቺልድረን ባይ ጂሰስ ክራይስት ቱ ሂምሰልፍ ነው የሚለው። እኛን በበጎ ፈቃዱ በኢየሱስ ክርስቶስ ስራ ለሱ ልጆች ልንሆን አስቀድሞ ወሰነን የሚለው ዚ አዶፕሽን ኦፍ ቺልድረን ነው የሚለው። ማለት ምን ማለት ነው? የጉዲፈቻ ልጆች እንድንሆን ነው ያደረገው። በኋላ ሀሳቡን አብራራዋለሁ። ሮሜ ምዕራፍ 8 ቁጥር 14 ላይ ደግሞ የሚገርም ጥቅስ ታያላችሁ። ከቁጥር 14 እስከ 17 ያለውን ነው እዚህ ጋር ያስቀመጥኩት። እንደዚህ ይላል በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ብሎ ይናገርና ቁጥር 15 አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ። የእንግሊዝኛውን ታያላችሁ። በት ይ ሃቭ ሪሲቭድ ዘ ስፒሪት ኦፍ አዶፕሽን ነው የሚለው። የጉዲፈቻ የመሆን መንፈስን ተቀበላችሁ ነው የሚለው እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና፣ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን ማለት፣ የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን እያለ ይናገራል። እንግዲህ እንደምታዩት ሮሜ ምዕራፍ 8 ላይ፣ ኤፌሶን ምዕራፍ 1 ላይ፣ ዮሐንስ ወንጌል ምዕራፍ 1፣ ሌሎችም ሌሎችም የመጽሐፍ ቅዱስ ክፍሎች ላይ ይሄ እኛ ጌታ ኢየሱስ ክርስቶስን በቀራንዮ መስቀል ላይ ሞቶ ለኃጢአታችን ዋጋ የከፈለው ክርስቶስ ላይ እምነታችንን ስናደርግ በቀጥታ ወዲያውኑ ምንድን ነው የምንሆነው? ከኃጢአት ይቅርታ እንቀበላለን። የቀጥሎ የልጅነት መንፈስ እንቀበላለን። ይሄ የልጅነት መንፈስ በእንግሊዝኛ የተገለጠው የግሪኩም የሌሎችም ቋንቋዎች እንደሚናገሩት የጉዲፈቻ ልጅነት ነው የተቀበልነው። እኔ አሁን ጉዲፈቻ የሚለው የአማርኛ ቃል አይደለም፣ እንደምታውቁት የኦሮምኛ ቃል ነው፣ ከኦሮምኛ የወረስነው ቃል ነው። ጉዲፈቻ ፈቻ የሚለው ቃል ምንድን ነው የሚያሳየው መሰላችሁ? አንድ ሰው በደም ከአንድ እናትና አባት ያልተወለደ ማለት የቴዎድሮስና የቆንጂት ልጆች የባዮሎጂካል ልጆች ናቸው። የስጋ ልጆች ናቸው። ግን አሁን ቴዎድሮስና ቆንጂት ሌሎች ልጆች የቤተሰባችን አካል እንዲሆኑ ብለው አዶፕት ቢያደርጉ ማለት ነው። የጉዲፈቻ ቢያደርጉ ምንድን ነው የሚሆኑት? በሕግ የቴዎድሮስና የቆንጂት ልጆች ይሆናሉ። አሁን እኛ የግርማን ልጆች አዶፕት አድርገናል። አሁን ልጆቹ በኢትዮጵያ ህግ መሰረት የኔ ልጆች ናቸው ማለት ከነአን ሀይለ ልዑል ተፈራ ነው የሚባሉት፣ ሌዊ ሀይለ ልዑል ተፈራ ነው የሚባሉት። በህግ የኔ ልጆች ናቸው፣ በደምና በስጋ ግን የኔ ልጆች አይደሉ። ሀሳቡ ግልጽ ነው። ይህንን መረዳት መጽሐፍ ቅዱስ ላይ በጣም አስፈላጊ ነው። ምክንያቱም የተለያዩ የስተት ትምህርቶች የእኛን የእግዚአብሔር ልጅነትን የማይገባ ደረጃ ውስጥ አድርሰውት እኛ ማለት እግዚአብሔር ነን ወደ ማለት መጥተዋል እና እግዚአብሔር ነን የሚል ትምህርት ኢትዮጵያ ውስጥ በጣም በስፋት እየተሰራጨ ብዙዎች ተበክለውበታል። እኛ እግዚአብሔር አይደለንም። እኛ የእግዚአብሔር የእግዚአብሔርነት ደረጃ ውስጥ አይደለም የገባ ነው። የእግዚአብሔር አዶፕትድ ችልድረን ነን የጉዲፈቻ ልጆች ነን የእግዚአብሔር የናቹራል ወይም ባዮሎጂካል ልጆች ፍ ቢኖር ያላቸው መብትና ጥቅም የኛም ጥቅምና የእኛም መብት ነው የሚለውን ነገር ነው። አሁን እኛ ልክ እንደ ባዮሎጂካል ልጅ የኔ ከነአንና ሌዊ እንደ ዲቦራ፣ እንደ ሻሎም፣ እንደ ኤሊሁና እንደ ሃሌሉያ እንደሆኑት ሁሉ መብት እንዳላቸው ሁሉ እኔን የመውረስ መብት፣ እኛ ደግሞ እግዚአብሔርን የመውረስ መብት አለን ማለት ነው። ግን በተፈጥሯችን በባዮሎጂ በናቹራል ኢንክሊኔሽናችን ወይም በናቹራል ቢሄቪየራችን እግዚአብሔርነት የለብንም የሚለውን ነገር ነው የሚያሳየው። እና መጽሐፍ ቅዱስ በጣም ግልጥ ነው፣ ይገርማቸዋል በብዙ ነገር። ስለዚህ እኛ ልክ አዶፕትድ የተደረግን የእግዚአብሔር ልጆች ነን። የእግዚአብሔር ልጅነታችን የተፈጥሮ ወይም ባዮሎጂካል ልጅነት አይደለም። እዚህ ጋር አስቀምጨዋለሁ ነገር ግን የእግዚአብሔር ልጆች በሕግ በመሆናችን ማለት በሕግ በመሆናችን የሚለው ጌታ ኢየሱስ ክርስቶስ ቀራንዮ መስቀል ላይ በከፈለው ዋጋ መሰረት እና ምክንያት እኛ የእግዚአብሔር ልጆች እንድንሆን ተደርገናል አሁን ቁጥር አምስት የሚናገረው ይህንን ነው ተመልከቱ ቁጥር አምስት ባለፈው ሳምንት ከወሰድነው ነገር ስንመለከት ከቁጥር አራት ጀምሮ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ነው የተወለደውን ከህግም በታች የተወለደውን ልጁን ላከ ለምን እንደ ልጆች እንሆን ዘንድ የአማርኛው ትርጉም እንደተዛባታ ያላችሁ ዛት ዊ ማይት ሪሲቭ ነው የሚለው፣ ዚ አዶፕሽን ኦፍ ሰንስ የልጅነትን የጉድፈቻ ልጅነትን እንቀበል ዘንድ ነው የሚለው እና ማለት የእግዚአብሔር ልጆች እንሆን ዘንድ በህግ የእግዚአብሔር ልጆች የመሆን መብትን እንድንቀበል ነው። እና እግዚአብሔርነት የሌለን ግን የእግዚአብሔር ቤተሰብ መሆናችንን የሚያሳይ ነው ልክ እንደ ባዮሎጂካል ልጆች የእግዚአብሔር ያለውን ነገር በሙሉ ልንወስድ ልንወርስ፣ በእግዚአብሔር ቤት ውስጥ የእግዚአብሔር ቤተሰብ ልንሆን እየተመረጥን ነን እና ይህንን ሀሳብ በአይምሯችንና በልባችን ማስቀመጥ ለክርስትና እምነታችን በጣም ጠቃሚ ነው እና እኔ ታዲያ እዚ ጋር እንደዚህ ብያለሁኝ። ይህንን መረዳት ሶስት እውነቶችን ያሳየናል። ሶስት እውነቶች አንደኛ ከእግዚአብሔር ጋር ያለን ግንኙነት ምን አይነት እንደሆነ ያሳየናል። እኔም ደግሜ መጣበታለሁ። እግዚአብሔር አባታችን ነው፣ እኛ ልጆቹ ነን። ሁለተኛ ግንኙነቱ የመጣበትን መንገድ ያሳየናል። ግንኙነቱ የመጣበት መንገድ በምን አይነት መንገድ ነው? ጌታ ኢየሱስ የእኛን ስጋ ለብሶ ወርዶ መስቀል ላይ በፈጸመው ዋጋ የተነሳ ነው። ሶስተኛ እውነተኛ ተፈጥሯችንን ያው ሰዎች መሆናችንንና በእግዚአብሔር ምሕረት መታመን የሚገባን መሆናችንን ያሳየናል። እኛ አማልክት አይደለንም፣ በምንም አይነት መንገድ በማንኛውም መስፈርት ሰዎች ነን የሚለውን ያሳየናል። አዶፕትድ ችልድረን ነን እና በናቹራል የእግዚአብሔር የባህሪ የእግዚአብሔርነት ያገኘን ሰዎች አይደለንም እና ለዚህ ነው የእኛ እግዚአብሔር ነን እኛ መንፈስ ነን፣ ትንንሽ እግዚአብሔር ነን። በጣም እኔ ኢትዮጵያ ውስጥ አዲስ አበባ ፓስተር ሆኜ ከመግባቴ በፊት ጀምሮ የተሰራጨ ትምህርት ነው። አሁን ሁሉንም አብያተ ክርስቲያናት በክሏቸዋል። ይሄ ትምህርት እኛ እግዚአብሔር ነን የሚል ነገር ነው። ሰዎች በሙሉ እያሰቡ ያሉት ግን እኛ እግዚአብሔር አይደለንም፣ የእግዚአብሔር ልጆች ግን ነን መብት አለ ልክ እንደ እግዚአብሔር ከእግዚአብሔር በባህሪ እንደተወለዱ ማለት አሁን እኛ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ነው የምንለው እግዚአብሔር በስጋና በደም እኛ ከሴትና ከወንድ እንደምንወልደው አይነት መወለድ አይደለም። እግዚአብሔር በራሱ በአብ በወልድ በመንፈስ ቅዱስ ውስጥ የስራ ድልድል ሲያደርጉ ጌታ የሱስ የልጅነትን ቦታ እንዲይዝ ነው የተደረገው ከቅድመ ዓለም ጀምሮ እሱ አምላክ ነው። እግዚአብሔር ይመስገን እና ይህንን ሀሳብ ትርጉሙ እንደዚህ እንደሆነ እንዲገባን ለማድረግ ነው። ሁለተኛ ሀሳቤ ለጉዲ ፈቻ ልጆች የተደረገ ነገር በሚል ርዕስ ነው የማቀርበው። እኛ የጉዲፈቻ ልጆች ነው የተደረግ ነው እና ምንድን ነው የተደረገልን ነገር የጉዲፈቻ ልጆች በመሆናችን ቁጥር ስድስት ቁጥር ስድስት ላይ ስንመጣ ምን የሚል ቃል አለ? ልጆችም ስለሆናችሁ። አሁን እንግዲህ ጉዲ ፈቻ የሚለውም በአይምሯችን ውስጥ መያዝ አለብን። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ብሎ ይናገራል። ምንድን ነው የተደረገልን የእግዚአብሔር ልጆች ስንሆን ምንድን ነው እግዚአብሔር በበኩሉ ደግሞ ያደረገልን? አሁን ሁለት ነገሮችን ማየት በጣም አስፈላጊ ነው። አንደኛ ወደ እግዚአብሔር ልጅነት የመጣ ነው፣ ጌታ ኢየሱስ ክርስቶስን በማመን ነው። ልክ የእግዚአብሔር ልጆች ስንሆን እግዚአብሔር ደግሞ በበኩሉ ሌላ ነገር አደረገልን ነው የሚለው። ልጆች ስለሆናችሁ እግዚአብሔር በልባችሁ ውስጥ የሚኖር በልባችሁ ውስጥ የሚሰራ በልባችሁ ውስጥ የሚቀመጥ አንድ አስደናቂ ነገር አደረገላችሁ። ምን ስለሆናችሁ? ልጆች ስለሆናችሁ። ያ ምንድን ነው የልጁን መንፈስ እሱ የልጁን መንፈስ ጌታ መንፈስ ቅዱስን ነው የሚናገረው፣ በልባችሁ ውስጥ ላከላችሁ። በጣም አስደናቂ ነገር ነው። እና የጀመረው ሐዋርያው ቅዱስ ጳውሎስ ይህንን ለማስረዳት ልጆች ስለሆናችሁ ብሎ ነው። ጌታ ኢየሱስ ክርስቶስን በማመን አዲስ ቤተሰብ ውስጥ ተደባልቃችኋል። ጌታ ኢየሱስ ክርስቶስን በማመን ልዩ ግንኙነት ውስጥ ገብታችኋል። አሁን እግዚአብሔር አባታችሁ ሆኗል። እናንተ ደግሞ የማን ልጆች? የእግዚአብሔር ልጆች ሆናችኋል እና ነገሩን ጥቂት ብታስቡበት አይምሮን ሁሉ እንዲደነቅ የሚያደርግ ነገር ነው። ተመልከቱ እግዚአብሔር የሚባለው አምላክ በጣም ትልቅ አምላክ ነው። የዚህ የቅድም አፄ ያነበበልን? መዝሙር 48 ብትመለከቱት በጣም የሚገርም ነው። እግዚአብሔር ትልቅ ነው ብሎ ነው የሚጀምረው። እግዚአብሔር ትልቅ ነው፣ በጣም ትልቅ ነው፣ ከአእምሯችን በላይ የሆነ ትልቅ ነው። ሰማይና ምድርን አስደናቂ በሆነ የፈጠራ ኃይሉ የፈጠረ ነው። ይሁን ሲል የማይሆንለት ምንም ነገር የለም እግዚአብሔር። ያ እግዚአብሔር ይህ ትልቅ እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር እኛን ደግሞ ፈጥሮናል። አሁን የእኛን ተፈጥሮ ተመልከቱ። አሁን ተፈጥሯችንን ስትመለከቱ አንድ የተፈጥሯችንን አካል ብቻ ላንሳላችሁ። አይናችንን አስቡ፣ ምን አይነት ውስብስብ እንደሆነ። ይሄ የምናየው ነገር ለማየት የምንችለው በጣም አስደናቂ በሆነ ውስብስብ ሂደት ውስጥ አልፎ ነው እና ግን ቅጽበታዊ ነው። ደግሞ አሁን ይሄ ቅጽበታዊ የሆነ ውስብስብ ሂደት አሁን እናንተን አያሉ በቃ ምንም ደቂቃዎች ሰከንድ አይፈጅም። የሚገርም ነገር ነው። ይህንን የፈጠረ እግዚአብሔር ነው። እግዚአብሔር እና ለዕውቀቱ ለጥበቡ፣ ለችሎታው፣ ለኃይሉ ገደብና ወሰን የሌለው አምላክ ነው። የሰዎች መቼም የፕሬዚዳንት ልጆች ሲሆኑ፣ የሚኒስቴር ልጆች ሲሆኑ፣ የጠቅላይ ሚኒስቴር ልጆች ሲሆኑ፣ ኩራታቸው አይጣል። እኛ ግን የማን ልጆች ነው? የሰማይና የምድር ፈጣሪ ሁሉን የሚያውቅ በሁሉ ላይ ስልጣን ያለው የእግዚአብሔር ልጆች ወደ መሆን ነው የመጣ ነው እና ይህንን ማሰብ ራሱ ቀናት፣ አመታት፣ ወራት የሚፈጅ ነገር ነው። ልጆች ስለሆናችሁ ወደ ልዩ ግንኙነት ውስጥ ገብታችኋል እና ልዩ የሆነ ስጦታ ውስጥ ገብታችኋል እና ይሄ ከመሆኑ የተነሳ እግዚአብሔር ምን አድርጎላችኋል? የልጁን መንፈስ በውስጣችሁ በልባችሁ ልኮላችኋል ይላል። በጣም አስደናቂ ነው። ይሄ የልጁ መንፈስ የሚለውን ነገር ጥቂት እንድናስብበት እፈልጋለሁ። የልጁ መንፈስ ተብሎ የተጠቀሰው ጌታ መንፈስ ቅዱስ ነው። በልዩ ልዩ ቦታ ሮሜ ምዕራፍ 8 ቁጥር 9 ላይ፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 11 ላይ የክርስቶስ መንፈስ ተብሎ ተጽፏል። የጌታ ኢየሱስ ክርስቶስ መንፈስ ራእይ ምዕራፍ አስራ ዘጠኝም ላይ እንደዚሁ የጌታ ኢየሱስ ክርስቶስ መንፈስ ተብሎ ተጽፏል። እና የክርስቶስ መንፈስ የትንቢት መንፈስ ነው። የክርስቶስ መንፈስ ነው እናንተ ውስጥ ያለው እና እዚህም ጋር ተመሳሳይ ነው። እራሱ መንፈስ ቅዱስ እራሱ እግዚአብሔር ነው፣ ግን የክርስቶስ መንፈስ ተብሎ ተጠቅሶ ይሄ የክርስቶስ መንፈስ በልባችሁ ውስጥ እንዲኖር እግዚአብሔር አብ እሱን ልኮታል ብሎ ነው የሚናገሩ። ምንድን ነው የሚያሳየው ነገር መሰላችሁ? ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ከመሰቀሉ በፊት 33 ዓመት ኖሯል ግን በሰላሳኛው ዓመቱ ላይ ጌታ ኢየሱስ ክርስቶስ ከመጥምቁ ዮሐንስ ሊጠመቅ ወደ ዮርዳኖስ ወንዝ መጥቶ ነበር እና ዮርዳኖስ ወንዝ ላይ በመጣበት ጊዜ ጌታ ኢየሱስ ተጠመቀ ከዮሐንስ። ተጠምቆ ሲወጣ መንፈስ ቅዱስ በርግብ መልክ ወርዶ በራሱ ላይ ተቀመጠ እና መንፈስ ቅዱስ በውስጡ መስራት ጀመረ። ጌታ ኢየሱስ ክርስቶስ የእኛን ሥጋ ለብሶ መንፈስ ቅዱስ በውስጡ ሊሰራበት አስፈላጊ ሆነ እና በጌታ በኢየሱስ ውስጥ ይሰራ የነበረው መንፈስ ነው አሁን የልጁ መንፈስ የተባለው ልክ በጌታ በኢየሱስ ውስጥ ይሰራ የነበረው መንፈስ በእኛም ውስጥ እንደሚሰራ እያንዳንዱ አማኝ። አሁን እኔህንን ስናገር በጣም አንዳንድ ነገር እንድታስቡልኝ እፈልጋለሁ። መንፈስ ቅዱስን ወደ ልባችን የሚልክ ነቢይ እከሌ ፓስተር እከሌ አይደለም። ወይም ልዩ የጸጋ ስጦታ ያለው እከሌ አይደለም። መንፈስ ቅዱስን ወደ ልባችን ውስጥ የሚልከው ማን ነው? ራሱ እግዚአብሔር ነው እና በአማኞች ውስጥ በማንኛውም እውነተኛ አማኝ ውስጥ መንፈስ ቅዱስ አለ። በማንኛውም እውነተኛ አማኝ ውስጥ የጌታ የመንፈስ ቅዱስ የጸጋ ስጦታ አለ እና ይህንን ደግሞ ያደረገው ራሱ እግዚአብሔር ነው። ስለዚህ የልጁን መንፈስ ልጁ ውስጥ ይሰራ የነበረውን መንፈስ ጌታ ኢየሱስ ውስጥ ይሰራ የነበረው መንፈስ እግዚአብሔር በእኛም ውስጥ እንዲቀመጥ ወደ ልባችን ውስጥ ልኮታል። እና ይህንን መረዳት በጣም አስፈላጊ ነው። ጌታ መንፈስ ቅዱስ በልባችን ውስጥ ምን ያደርጋል የሚል አንዳንድ ጥያቄ መጠየቅ ትችላላችሁ። አንዳንድ ነገሮችን ጌታ መንፈስ ቅዱስ በልባችን ውስጥ ያደርጋል። ጥቂት ነገሮችን መዘርዘር እችላለሁ። አንደኛ የእምነት ስጦታዎች ውስጣችን እንዲቀመጥ ያደርጋል። እግዚአብሔርን በእውነት እንድናውቀው እግዚአብሔራዊ እውቀትና መረዳት እንዲኖረን ያደርጋል። መጽሐፍ ቅዱስን ስናነብ እንዲገባን እንዲገለጥልን ያደርጋል። ይህንን ስናገር አንድ ነገር ማሳሰብ ፈልጋለሁ። መጽሐፍ ቅዱስ በሰዎች ነው የተጻፈው፣ ግን በማን ምሪት ነው የተጻፈው? በመንፈስ ቅዱስ ምሪት ነው የተጻፈው። አሁን መጽሐፍ ቅዱስ አዲስ ወይም ሌላ መገለጦች አይጻፉም። ስልሳ ስድስቱ መጽሐፍ ተጠርዞ ተቀምጦልናል። ያ እነዛን ሰዎች የእግዚአብሔርን ቃል እንዲጽፉ በውስጣቸው ተቀምጦ የሰጣቸው መንፈስ ቅዱስ ለእኔና ለእናንተ ደግሞ ምን የሚባል ነገር ያደርጋል? ሁለት ቃሎች አሉ በዚህ በክርስትና እምነት ውስጥ አንደኛው ኢንስፒሬሽን የሚባለው ነው። ለነሱ እግዚአብሔር ቃሉን በውስጣቸው እንዲጽፉ ያደረገበት የመንፈስ ቅዱስ አሰራር ነው። ሁለተኛው ኢሉሚኔሽን የሚባል ነው። ማለት ምንድን ነው? በአማርኛ አብርሆት ብለውታል። የእግዚአብሔርን ቃል ስናነብ የእግዚአብሔርን ቃል የሚያበራልን የመንፈስ ቅዱስ ስጦታ ነው። ስናነበው ይገባናል። ስናነበው በጣም አስደናቂ በሆነ መልኩ እግዚአብሔር በቃሉ እኛን ይናገረናል እና ይህንን የሚያደርገው መንፈስ ቅዱስ ነው። ቃሉን እንድንረዳ፣ ቃሉን እንድናውቀው፣ በቃሉ ውስጥ የእግዚአብሔር እርዳት መረዳት እንዲኖረን፣ እግዚአብሔር እንዲመራን ያደርጋል። ውስጣዊ ለውጥን ያመጣል። ኃጢአትን እንድንጸየፍ፣ በቅድስና እግዚአብሔርን እንድናከብረው ያደርጋል። መጽሐፍ ቅዱስን እንደሚገባ እንድናነብ፣ በጸሎት እንድንተጋ ያደርጋል። እና መንፈስ ቅዱስ በልባችን ሲኖር ውስጣዊ ለውጥ አምጥቶ ውጫዊ ነገራችን በሙሉ እንዲለወጥ ያደርጋል። በእርግጥ በእግዚአብሔርና በእኛ መካከል የአባትና የልጅነት መንፈስ ተግባራዊ በሆነ መንገድ እንዲኖር ያደርጋል እና ይህንን ሲያደርግ የመጨረሻ ሐሳቤ ላይ ያስቀመጥኩት አባ አባት ብሎ የሚጮህ መንፈስን ውስጣችን ውስጥ ነው የላከው ነው የሚለው። አሁን ልክ እግዚአብሔር በጌታ በኢየሱስ ክርስቶስ ልጆች መሆናችንን የልጆች የመሆናችንን ስጦታና እርምጃ ወይም እዚህ ነገር ውስጥ እንደገባን መንፈሱን ይልክና ምን ያደርጋል መሰላችሁ? እግዚአብሔርን አባ አባ ብለን አባቴንህ አንተ አባቴንህ ብለን የምንጠራበትን ጥብቅና ጥልቅ ግንኙነት በውስጣችን ያስቀምጣል። ይህንን አሁንም ስናገር ከአይሁዳውያን ልማድና እነዚህ አይሁድ አድራጊዎች ሊያደርጉ ከሞከሩት ነገር አኳያ አንዳንድ ነገርን እነግራችኋለሁ። ከአይሁዳውያን የመጽሐፍ ቅዱስ ላይ የነበራቸው ግንዛቤ የተሳሳተ ነው በአብዛኛው። ለዚህ ነው ስርዓት ብቻ ሆነው የቀሩት። እና ለምሳሌ ዘጸአት ምዕራፍ ሃያ ላይ ያለውን የአምላክን የእግዚአብሔርን ስም በከንቱ አትጥራ የሚለውን ጥቅስ አንደኛውን ትእዛዝ በተሳሳተ መንገድ ተረድተውት፣ ምንድን ነው የሚሉት? የአምላክን የእግዚአብሔርን ስም ከጠራህ አንተ ብቃት ስለሌለ ትቀሰፋለህ የሚል ግንዛቤ ስላላቸው አይሁዳውያን በሙሉ በዛም ዘመን ከዛም በፊት መጽሐፍ ቅዱስን ሲያነቡ እግዚአብሔር የሚለው ጋር ሲደርሱ ምን ብለው እንደሚያነቡ ታውቃላችሁ? ስሙ ብለው ነው የሚያነቡት እንጂ እግዚአብሔር ብለው አያነቡም። ያህዌ ወይም ጂሆቫ ወይም ኤሎሂም ወይም አዶናይ ብለው አያነቡም። ምንድን ነው የሚሉት ስሙ ብለው ነው የሚያነቡት። በቅርብ ቀን አንድ መጽሐፍ እያነበብኩ ነበር የዚህ አሜሪካዊ ጸሐፊ ነው የጻፈው። እና ምን ብሎ ተናገረ? አይሁዳውያን በዚህ በተሳሳተው መረዳታቸው አማካኝነት ለምሳሌ ጎድ የሚለውን ጂኦዲ የሚለውን ቃል ለማንበብ የእንግሊዝኛውን ቢያነቡ ጂዲ ብለው ኦን ዘለው ነው የሚያነቡት ብሎ ሲናገር ሰምቻለሁ። እና በፍጹም የእግዚአብሔርን ስም መጥራት አይፈልጉም ምክንያቱም የተሳሳተ ግንዛቤ ስላላቸው ነው። ግን አሁን ሐዋርያው ቅዱስ ጳውሎስ የሚናገረው ምንድን ነው መሰላችሁ? በእናንተና በእግዚአብሔር መካከል ያለው ግንኙነት ሙሉ በሙሉ ተለውጧል። ልክ አይሁዳውያን የእግዚአብሔርን ስም ለመጥራት እንደማይደፍሩት አይነት አይደለም። እንዳውም ከዛ በበለጠ መልኩ እግዚአብሔርን አባ አባ ብላችሁ የምትጠሩበት ልዩ ግንኙነት ውስጥ ነው የገባችሁት። እግዚአብሔርና እናንተ መካከል ፍራቻ የሚባል ነገር የለም እና በጣም አስደናቂ ልዩ የሆነ ደረጃ ውስጥ ደርሳችኋል። ይሄ ሁሉ የሆነው ከማን የተነሳ ነው? ከጌታችን ከኢየሱስ ክርስቶስ የተነሳ ነው። እና እኔ ታዲያ ይሄኛውንም ክፍል ከማጠቃለሌ በፊት ይሄ ደግሞ በዓለም ካሉት ሃይማኖቶች ሁሉ መጽሐፍ ቅዱሳዊውን ክርስትና እጅግ በጣም የተለየ የሚያደርገው ነው። መጽሐፍ ቅዱሳዊ ክርስትና በጣም የተለየ ነው። ማለትም በእኛና በእግዚአብሔር መካከል ያለው ግንኙነት የአባትና የልጅ አይነት ግንኙነት፣ በጣም የጠበቀ የመጠቀ፣ በጣም ጥልቅ የሆነ ግንኙነት ውስጥ መግባታችን እንደሆነ የሚያሳይ ነገር ነው እና ይሄ ከገባን እግዚአብሔር አባታችን እኛም ልጆቹ ነን። ነገር ግን ይሄ ልጅነትና አባትነቱ የእኛ ወደ እግዚአብሔራዊነት መቀየራችንን አይደለም የሚያሳየው። ሰዎች ነን፣ ግን እግዚአብሔር አባታችን ተብሎ ሊጠራ ልክ እንደ አባታችን ሊንከባከበን፣ ሊመራን፣ ሊያስብልን የሚችል አምላክ መሆኑን የሚያሳይ እውነታ ነው። ክብር ሁሉ ለእግዚአብሔር ይሁን። ሶስተኛው ነጥቤ ወደ ማጠቃለያ መንደርደሪያ የጉዲፈቻ ልጅነት መብቶች የሚል ነው። አሁን ቁጥር ሰባት ላይ ያለውን ቃል አነብላችኋለሁ አባ አባ ብሎ የሚጮህ የልጁ መንፈስ በልባችሁ ውስጥ ላከ ብሎ መንፈስ ቅዱስ በልባችን መኖሩን ያስረዳና ቁጥር ሰባት ላይ ስንመጣ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆነህ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ብሎ ነው የሚደመድመው። በጣም የሚገርም ነገር ነው። አይሁድ አድራጊዎቹ እነዚህን በጣም መሰረታዊ፣ አስደናቂ የክርስትና እምነትን እውነቶች ነው የሳቱት። እና አሁን ጳውሎስ የሚናገረው ስለዚህ ብሎ ማጠቃለያ ሀሳቡ ከእንግዲህ ወዲህ ስለዚህ ከእንግዲህ ወዲህ ልጅ ነህ። ጌታ ኢየሱስ ክርስቶስን ካመንክ ጀምሮ አንተ፣ አንቺ፣ እናንተ የእግዚአብሔር ልጆች ናችሁ እና ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ ወደ ምድር መጥቶ ዋጋ በመክፈሉ በማዳን ስራው በመታመናችሁ ለውጥ መጥቶ በእናንተና በእግዚአብሔር መካከል ያለው ግንኙነት የጠላትነት አስተያየት በሙሉ ተቀይሮ እናንተ ከእንግዲህ ወዲህ ከእንግዲህ ወዲህ የሚለው መጀመሪያ አለው፣ ግን መጨረሻ የለውም። እንደምታዩት መጀመሪያ አለው፣ መጨረሻ የለውም። ከእንግዲህ ወዲህ እስከ ዘላለም የማን ልጆች ናችሁ? የእግዚአብሔር ልጆች ናችሁ። እግዚአብሔር አባታችሁ፣ እናንተ ልጆቹ ናችሁ። ከዚህ የተነሳ ልጅ ከመሆናችን የተነሳ ፍርሃት የሚባል ነገር በውስጣችን ውስጥ ሊኖር አይችልም። ይሄ ባሪያና ጌታ አይነት ግንኙነት ቢኖር በባሪያና በጌታ መካከል ያለው ፍርሃት ማለት ባሪያ ጌታውን ይፈራል። ባሪያ ጌታውን በጌታው ፊት ይንቀጠቀጣል። ባሪያ በጌታው ፊት የተለያዩ ነገሮችን ያደርጋል። በኋላም እናገርበታለሁ። እንደዛ አይነት ነገር በእኛና በእግዚአብሔር መካከል የለም። አዎ፣ እግዚአብሔርን እናገለግለዋለን ግን እግዚአብሔር አባታችን ነው። ስለዚህ ፍጹም የሆነ ነፃነት አለን፣ በእግዚአብሔር ፊት የመቅረብ ነፃነት፣ እግዚአብሔርን አባታችን ብለን የመጥራት መብት አለን። እግዚአብሔርን ማንኛውንም ጥያቄዎቻችንን በአባትነት መንፈስ ቀርበን ልንጠይቀው እንችላለን። ይሄ ከብዙዎች አይምሮ በአሁኑ ዘመን የጠፋ አመለካከት ነው። ለዚህ ነው ደጋግሜ ነገራቸዋለሁ። አንድ ነቢይ እዚህ ሀገር አለ ሲባል ሰዎች ወደዛ ሲጎርፉ ታያላችሁ። አባታቸውን እግዚአብሔርን ጥለው አባታቸውን እግዚአብሔርን እንደሌለ ቆጥረው እግዚአብሔር አባታቸው በሌላ በኩል የሚሰራ የመሰላቸው እስቲ እስቲ ኢማጂን አድርጎ አሁን ርብቃ ቴዎድሮስ አባቷ ዚህ እያለ አባቷን ቴዎድሮስን እንዲጠይቅላት ሐዋሳ ስትሄድ ኢማጂን እንደዚህ ሊሆን ይችላል፣ ሊታሰብ ይችላል። ልክ እንደዚህ አይነት ነገር ነው አሁን እየሆነ ያለው። ምንድን ነው ምክንያቱ? ሰዎች እግዚአብሔርና እነሱ መካከል በክርስቶስ ኢየሱስ የመጣውን አስደናቂ ግንኙነት ስላልተረዱ ነው። እግዚአብሔር አባታችን ነው። ከእንግዲህ ወዲህ እኮ ነው የሚለው። ከእንግዲህ ወዲህ አንተ ልጅ ነህ እንጂ ባሪያ አይደለም። ከእንግዲህ ወዲህ አንተ ልጅ ነህ እንጂ ባይተዋር አይደለም። ከእንግዲህ ወዲህ አንተ ልጅ ነህ እንጂ የሩቅ ሰው አይደለም። ቤተሰብ ውስጥ ነው ያለው። የቤተሰብ ግንኙነት ውስጥ ነው የገባው። እግዚአብሔር ሩቅ አገር ተሄዶ እንደሚገኝ አይነት ነገር አስተሳሰብ ውስጥ የምትገባ ከሆነ ዩ አር አብሶሉትሊ ሮንግ ትክክል አይደለም። ከእንግዲህ ወዲህ ልጅ ነህ። እንዳውም ይሄንን ከእንግዲህ ወዲህ የሚለውን እንደገና ይቀጥላል ሀሳቡ። ስለዚህ ከእንግዲህ ወዲህ ባሪያ አይደለህም ነው ሀሳቡ። ስለዚህ ከእንግዲህ ወዲህ ልጅ ነህ ብሎ፣ ስለዚህ ከእንግዲህ ወዲህ ባሪያ አይደለህም። የባርነትና የጌትነት አይነት ግንኙነት አይደለም ያለህ በባርነትና በጌትነት መካከል ያለ አንዳንድ መሰረታዊ ርቀት በአንተና በእግዚአብሔር መካከል የለም። ያ አይደለም ሀሳቡ። ክርስትና ውስጥ ስትገባ ባሪያ ከጌታው ጋር የመደብ ልዩነት አለው። ልክ የባርነት መደብ ድሮ እንደምናውቀው ባሪያ ከጌታው ጋራ ርቀት አለው። ይቅርታ። ባሪያ ከጌታው ጋራ በጣም ትልቅ ርቀት አለው፣ እና ባሪያ ሁል ጊዜ በጌታው ፊት ሲኖር በፍርሃት ነው የሚኖረው። እና ጌታው ምን ሊያስብ እንደሚችል ምን እቅድ እንዳለው በፍጹም አቅም ባሪያ ባሪያ ሁል ጊዜ በጭንቀት የሚኖር ፍጡር ነው። ግን ከእንግዲህ ወዲህ እናንተ እንደዛ አይደላችሁም ነው የሚለው የእግዚአብሔርን ሐሳብ የማወቅ የእግዚአብሔርን ፈቃድ የማወቅ የእግዚአብሔርን ፍቅር የመጋራት የእግዚአብሔርን አጠቃላይ አጠቃላይ እቅድ ዓላማ እና ደግነቱን ቸርነቱን የመረዳት ከሱ ጋር ጥብቅና ጥልቅ ግንኙነት ውስጥ የመግባት መብት ተሰጥቷችኋል። ልጅ ነህ። ከዛ ቀጥሎ ሲደመድም ምንድን ያለው ልጅ ከሆንክ ደግሞ ብሎ ምንድን ነው የሚለው? በክርስቶስ የእግዚአብሔር ወራሽ ነህ። ታያላችሁ፣ የመጽሐፍ ቅዱስ በጣም ሎጂካል መጽሐፍ ነው። እንግዲህ ተመልከቱ፣ እናንተ ልጆች ናችሁ፣ ባሪያዎች አይደላችሁም። ልጅ ከሆናችሁ ደግሞ ልጅ ከሆናችሁ ደግሞ አንድ ነገር እርግጠኛ ነው፣ የእግዚአብሔር ወራሾች ናችሁ። ግን በማን በኩል? በክርስቶስ በኩል የሆነው ነገር ሁሉ የሆነው በክርስቶስ ኢየሱስ በኩል ነው። እኛ በራሳችን አይደለም፣ ይህንን ልጅነት ያገኘነው በክርስቶስ በኩል ነው። በክርስቶስ በኩል ባገኘነው ልጅነት በክርስቶስ በኩል እንደገና የእግዚአብሔር ምን ሆነናል? ወራሾች ሆነናል። ይህም እኔ በጣም ያስደንቀኛል። ምክንያቱም እግዚአብሔር እንደ ሰዎች አሁን እኛ ለልጆቻችን ያለንን ነገር እናወርሳለን። ይሄ ትራዲሽናል ነገር ነው በሰውና በአንድ ሰውና በልጆቹ መካከል ባለው ግንኙነት። እግዚአብሔር ግን አይሞትም፣ እኛ እንሞታለን። እግዚአብሔር ሕልውናው አያቆምም፣ አይቋረጥም። እግዚአብሔር ዘላለማዊ ነው እና እግዚአብሔርን መውረስ የሚባለው ነገር ታዲያ ከምን አንፃር ነው ልንረዳው የሚገባው የሚለውን ጥያቄ ስትጠይቁ፣ እግዚአብሔር እያለ ዘላለማዊነቱ እንዳለ ክብሩ ሳይጓደል እንዳለ እና ጸጋው ሁሉ እንዳለ እግዚአብሔርን ስንወርስ ምንድን ነው የሚሆነው ነገር መሰላችሁ? የእሱ የሆነው ነገር ሁሉ እሱ ያለ የእኛም ይሆናል ማለት ነው። አሁን እኛ በእግዚአብሔር ቤት፣ በእግዚአብሔር መንግስት፣ በእግዚአብሔር አሰራር ውስጥ እግዚአብሔር ያለው ነገር በሙሉ የእኛ ሆኖ እንኖራለን ማለት ነው። ክብሩ፣ መንግስቱ፣ ዘላለማዊ ሰላሙ ዘላለማዊው ደስታው፣ ዘላለማዊ እርካታ፣ ዘላለማዊ ጽድቁ፣ ዘላለማዊ ንጽሕናው፣ የእግዚአብሔር የሆነው ነገር በሙሉ ያንቺ ያንተ ነው የሚሆነው ማለት ነው። እግዚአብሔርን ስኖርስ እንደዚህ ነው የሚሆነው። እዚህ ምድር ላይ ያለው ነገር በሙሉ ቆሻሻና የማይረባ ጊዜያዊ ነው። እግዚአብሔር ጋር ያለው ነገር በሙሉ ንጹሕ ክቡር ዘላለማዊ ነው። ያ ዘላለማዊ የሆነው ነገር የእግዚአብሔር የሆነው ነገር በሙሉ ልክ የእግዚአብሔር እንደሆነ ሁሉ የእናንተም ይሆናል የሚል ሀሳብ ነው ያለው እና እግዚአብሔር መውረስ ማለት የእግዚአብሔር ነገር የኛ ይሆናል። እግዚአብሔር እያለ በነገራችን ላይ እግዚአብሔር በጥቂቱ የሚባል ነገር አይደለም ያለው ውሱን የተወሰነ ነገር አይደለም ያለው። እግዚአብሔር ያለው ነገር በሙሉ ያልተወሰነ ነው። እግዚአብሔር ይመስገን። እዛ ያልተወሰነ ነገር ውስጥ ለሁላችንም የሚበቃ ውርስ ስለሆነ ሁላችንም በደስታ፣ በሰላም፣ በጽድቅ እግዚአብሔር ያለውን ነገር እንድንወርስ ተደርገናል የሚል ነው። ልጅ ስለሆንክ የእግዚአብሔር ወራሽ ነው። እንግዲህ እኔ ባለፈውም ሳምንት ልነግራቸው የፈለግኩት ነገር ምን ነበረ? ይሄ ጌታ ኢየሱስ ክርስቶስ ከሰራው ነገር የተነሳ አንድ አማኝ ከኃጢአተኝነት፣ ከበደል፣ ከጭንቀት፣ ከጨለማ ህይወት ነፃ ወጥቶ ወደ አስደናቂ ክብር ወደ አስደናቂ ክብር ወደ ዘላለማዊ ክብር መምጣታችንን የሚያሳይ እውነት እንደሆነ እንድናስብና እንድንረዳ ነው ይሄ ሁሉ እውነት ስለሆነ በልባችን በሀሳባችን ልንጽፈውና ልንኖርበት ይገባል። እግዚአብሔር ይርዳን። እና የመጨረሻ ከመብቶች በኋላ የምንናገረው ነገር እናስተውል የሚል የማጠቃለያ ነጥብ ነው። ክርስትና ወደ ሰዎች እንዲመጣ ያደረገው ራሱ እግዚአብሔር ነው፣ የክርስትና እምነት ጀማሪው። ዓላማው ደግሞ የሰዎች ልጆች እንዲጠቀሙ የዘላለም ድነት እንዲኖራቸው ዋስትና እንዲኖራቸው በዚህ ምድር ላይ የሕይወት ትርጉምና ዓላማ እንዲገባቸው። አንዳንድ ሰዎች አሁንም ማሰብ ውስጥ ይገባቸዋል። ክርስቲያን ሲሆኑ ወይም ወደ ቤተ ክርስቲያን ሲመጡ እግዚአብሔርን ለመጥቀም የሚመጡ ወይም ደግሞ እግዚአብሔር ክብር እንደጎደለው ነገር ክብር ለመጨመር እንደ ዓላማ ተደርጎ እንደሚመጡ ያስባሉ። አሁን በየቤተ ክርስቲያኑ ያለው ጭፋሮ ያንን ያንን ነገር ሚስኮንሴፕድ ሚስኮን በተሳሳተ መንገድ በመረዳት ነው። እኛ ለእግዚአብሔር የምናደርግለን ነገር የለም። ወደ እግዚአብሔር ስንመጣ እግዚአብሔር ነው ለእኛ ጸጋ፣ በረከት፣ ሰላም አስደናቂ ስጦታዎችን የሚያፈስልን። ስለዚህ እነዚህ ሁሉ ነገሮች ምን ያሳዩናል የሚለውን ነገር ስመለከት እናስተውል በሚለው ውስጥ የእግዚአብሔርን ፍቅር ያሳዩናል። የእግዚአብሔርን ምህረቱን ያሳዩናል። እነዚህን መዘርዘር ጊዜ አይበቃም። የእግዚአብሔርን ትዕግስቱን ያሳየናል የእግዚአብሔርን የክርስቶስ ኢየሱስን መከራ ተቀብሎ ይህንን እውነት ወደኛ ማምጣቱን ያሳየናል። የአማኞች ህይወት እውነተኛ ለውጥ ያለው መሆኑን ያሳየናል። የእውነተኛ አማኞች ስራ ከዚህ ከእግዚአብሔር አሰራር አኳያ በእውነት ላይ የተመሰረተ መሆን እንዳለበት ያሳየናል እና እውነተኛ አማኞች በዚህ ምድር ላይ ዝም ብለው የተጣሉ የተረሱ የተዘነጉ ሳይሆን ትልቅ ዘላለማዊ እውነተኛ ተስፋ እንዳላቸውም ያስረግጥልናልና ይህንን በልባችንና በአእምሯችን ብናስቀምጥ በእውነት የእግዚአብሔር በረከት ከእኛ ጋር እንደሚሆን አስባለሁ። እግዚአብሔር ይባርካችሁ። ስለ ቃሉ እግዚአብሔር የተመሰገነ ይሁን።